በያዝ ነው የአውሮፓውያን የዘመን አቆጣጠር በ2016 ዓመተ ምህረት ሜዲቴራንያን ባህርን ለማቋረጥ ሲሞክሩ የሞቱ ስደተኞችና ፍልሰተኞች ቁጥር ከምንጊዜው መብለጡን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ገልጿል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባለ ቆንጅታ እየታቀርበዋለች ባለፈው ወር ወደ የመን ከተሰደዱት ከ10600 በላይ ፍልሰተኞችና ስደተኞች መካከል 77 ከመቶ ኢትዮጵያውያንና 23 ከመቶ ሶማሊያውያን መሆናቸውን የሪሊፍ ዌብ ሪፖርት ያስረዳል። በመስከረም ወር በየመን የቀይ ባህር ጠረፍ በኩል ቁጥራቸው 1662 የሚገመት ከመካከላቸው 1632ቱ ኢትዮጵያውያን፣ ሰላሳው ሶማሊያውያን የሆኑ ስደተኞች መግባታቸውን ሪፖርቱ አክሏል። የሴቶቹ ስደተኞች ቁጥር በ በአርባ ከመቶ መጨመሩን ያወሳው የሪሊፍ ዌብ ሪፖርት ስደተኞቹ በ28 ጀልባዎች ከጅቡቲ ኦቦክ ተነስተው ታኢዝ ና ላኢጅ የሚባሉት የየመን ክፍለ ግዛቶች እንደደረሱ አመልክቷል በአረቢያ ባህር ጠረፍ በኩል ደግሞ 8938 ስደተኞች ና ፍልሰተኞች ከመካከላቸው 73 ከመቶ ኢትዮጵያውያን 27 ከመቶ ሶማሊያውያን መግባታቸውንም ጠቁሟል ባለፉት ቅርብ ጊዜያት እንደ ተስተዋለው ሁሉ ኢትዮጵያውያኑ 98 ከመቶ የኦሮሞ ብሔረሰብ ተወላጆች እንደሆኑም ሪፖርቱ ይገልጻል። ቸው ስርዓትነት፣ ድርቅና የኑሮ ሁኔታን በምክንያትነት የገለጹ አሉ። ከተማሪዎች የተቃውሞ ሰልፎች በተያያዘ ወይም ደግሞ መንግስት በኦሮሞ ነፃነት ግንባር አባልነት ጠርጥሮን ታስረን ስለነበር ጥገኝነት እንዲሰጠን እንጠይቃለን ያሉም ብዙዎች ናቸው። ጅቡቲ ውስጥ ጥገኝነት ያልጠየቅ ነው የኢትዮጵያ መንግስትና የጅቡቲ መንግስት ባላቸው የዲፕሎማሲ ግንኙነት ምክንያት ጅቡቲ ስለማትቀበለን ነው ሲሉም ተናግረዋል። በቅርቡ የመን የደረሰችው ፋጡማ መሀመድ ለኦሮምኛ ክፍል በሰጠችው ቃል እንዲስትል ታስረዳለች ዛረም ለተ አና ጉራ ዛርሰኺ የነራ ጄሰኒ ጋራ ሙለታ ጉራ ወረዳ ውስጥ ባሌን በተቃውሞ ወቅት ገደሉብኝ። በቃ ልጆቼን በትኜ ካገር ወጣው። ትልቁ ሰልፍ የተካሄደ ዕለት በጥይት ነው ባሌን የገደሉት። አልቅሼ ባሌን እንዳልቀብር ከልክለውኝ እሾህ ላይ ወረወርኝ። አሁን በዚህ የተነሳ አንዱ አይኔ አያይም። ሁለት ልጆቼን እናቴ ላይ ትቼ ነው የወጣሁት። ሰንአ የሚገኘው የኦሮሞ ስደተኞች ማህበረሰብ አመራር አባል አብዱልፈታህ ስደተኞቹ የመን ሲደርሱ ይታሰራሉ ብለዋል። ባለን መረጃ መሰረት ጀልባዎቹ የሚያወርዷቸው ስደተኞች በጣም ብዙዎቹ የኦሮሞ ተወላጆች ናቸው። በፊትም የሚበዙት ኦሮሞዎች ነበሩ። አሁን ደግሞ በጣም እየጨመረ ነው። ከኢትዮጵያ የሚመጡት ዘጠና ስምንት ከመቶ ኦሮሞዎች ናቸው። ድሮ በስፍራው የተለያዩ የእርዳታና የጤና ድርጅቶች ከተባበሩት መንግሥታት የስደተኞች ኮሚሽን ጋር ሆነው ጠረፉ ላይ የሚገቡትን ስደተኞች እየተቀበሉ በመመዝገብ ወደ ኤደንና ሰና እንዲያልፉ ያደርጉ ነበር። አሁን ያ ሁሉ የለም። እንደ ደረሱ የሀገሪቱ መንግሥት ሰብስቦ እስር ቤት እየከተታቸው ነው። ስደተኞቹ የመን እንደደረሱ በሚሰጡት ቃል የታጠቁ በሕገወጥ መንገድ ፍልሰተኛ አዘዋዋሪዎች ጠረፉ ላይ ተጠባብቀው አዲስ ገቢዎቹን ጠልፈው እንደሚወስዱና ማስለቀቂያ ገንዘብ እስኪያስመጡ ይዘው የተለያየ በደልና እንግልት እንደሚያደርሱባቸው ይናገራሉ። ከሀምሳ የሚበልጡ አዋቂ ሴቶችና ልጃገረዶች የመን ጠረፍ እንደደረሱ ተጠልፈው መወሰዳቸውንና አሁን የት እንዳሉ እንደማይታወቅ የሪሊፍ ዌብ ሪፖርት ያመለክታል። የሚበዙት ኢትዮጵያውያን የሆኑ ብዛት ያላቸው አፍሪካውያን ወጣት ወንዶች ደግሞ የመን ውስጥ በነውጠኛ ቡድኖች ለተዋጊነት ይመለመላሉ በሚል ጥርጣሬ ታስረዋል። የአደን ከተማ የደህንነት ኃላፊ ብዙዎቹ ዚህ የሚመጡት በተለይ ከኢትዮጵያ የሚመጡቱ ወጣት ወንዶች ናቸው ጠላቶቻችን ሁቲዎችና የቀድሞ ፕሬዚደንት አሊ አብደላ ሳሊህ ወገኖች ለውጊያ ይመለምሏቸዋል ብለን ስለሰጋን በቁጥጥር ስር አውለናቸዋል ማለታቸውን ሪፖርቱ ጠቅሷል። በተያያዘ ዜና አይኦኤም የዓለም አቀፍ ፍልሰት ድርጅት እንደተናገረው የመን በሺዎች የተቆጠሩ ስደተኞችንና ፍልሰተኞችን ወደ ጅቡቲ እየመለሰች ነው። በሌላ የስደትና የፍልሰት ዜና ገና ሁለት ወራት በቀሩት በዚህ የ2016 የአውሮፓውያን ዓመት ሜዲትራንያን ባህርን ለመሻገር ሲሞክሩ ሕይወታቸውን ያጡ ስደተኞች ቁጥር ባለፈው ዓመት በ2015 በጠቅላላ ከነበረው መብለጡን የተባበሩት መንግስታት የስደተኞች ኮሚሽን አስታውቋል። ዘንድሮ 3740 ሰዎች ባህሩ ላይ ሕይወታቸውን አጥተዋል። ይህ አሐዝ ባለፈው 2015 ካለቁት በ31 ብቻ ነው የሚያንሰው። የዩኤንኤችሲአር ቃል አቀባይ ዊልያም ስፒንድለር እስካሁን በባህሩ ሰጥመው እንደቀሩ ከተመዘገበው ሁሉ የዘንድሮውን የሚስተካከል የለም ብለዋል። ባለፈው ዓመት ሜዲተራኒያንን ለማቋረጥ የተሳፈሩት አንድ ሚሊዮን ናቸው። ዘንድሮ የወጡት ግን ቁጥራቸው ከዚያ አንድ ሶስተኛው ነው። ባህሩ ላይ የሞቱት ሰዎች ቁጥር ግን እኩል ገደማ ነው። ያ ማለት ዘንድሮ የሞቱት ሰዎች ቁጥር በሶስት እጥፍ ጨምሯል ማለት ነው። ባለፈው 2015 ዓመተ ምህረት ባህሩን ለማቋረጥ ሲሞክሩ ሰጥመው የመሞት እጣ የተደቀነባቸው ስደተኞች ወይም ፍልሰተኞች ቁጥር ከ269 አንዱ ሲሆን ዘንድሮ ከ88 አንዱ መሆኑን ዩኤንኤችሲአር በማነጻጸር አመልክቷል። አብዛኞቹ ለሞት የሚጋለጡት ሊቢያን ከጣሊያን በሚያገናኘው የማዕከላዊ ሜዲትራኒያን ባህር በኩል ለማቋረጥ የሚሳፈሩት መሆናቸውን ድርጅቱ ጠቁመዋል።